በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ በመንግስት የጸጥታ ኃይሎች እና በኦሮሞ ነጻነት ሰራዊት መካከል ካለፉት ሁለት ሳምንት አንስቶ እንደ ቀጠለ የተገለጸውን ግጭት ተከትለው በወረዳው የሕዝብ አገልግሎት መቋረጡን በደህንነት ስጋት ስማቸው ይፋ እንዳይገለጽ የጠየቁ የወረዳው ነዋሪ ለአሜሪካ ድምጽ ተናግረዋል። የገላና ወረዳ አምስት የጤና ጣቢያዎች ነበሩት። አሁን አገልግሎት እየሰጠ ያለው ግን በወረዳው ከተማ ቶሬ ያለው ብቻ ነው። ይህም ከሆነ ሁለት ወራት ተቆጥረዋል። ትምህርትም እንዲሁ በገጠሩ አካባቢ ተቋርጧል። ግጭቱን እየሸሹ ከገጠር ቀበሌዎች የመጡ ሰዎች በቶሬ ከተማ ተጠልለዋል። እነርሱም በችግር ላይ ናቸው። በጸጥታ ስጋቱ ምክንያት ስማቸው እንዳይጠቀስ የጠየቁ ሌላ የገላና ወረዳ ነዋሪም በተለይ ከሁለት ሳምንት ወዲህ ያለውን ሁኔታ እንዲህ ይገልጹታል። ታጥቀው በዱር በሚንቀሳቀሱና በመንግስት የጸጥታ ኃይሎች መካከል በቀጠለው ግጭት ብዙ ነዋሪዎች እየተጎዱ ናቸው። ከብቶችም በበራሪ ጥይት የተመቱ የሞቱ ናቸው። ረሃቡም ተጨማሪ ጉዳት እያደረሰ ነው። በአስከፊ ችግር ውስጥ ነን። የገላና ወረዳ የጽጥታና ደህንነት ቢሮ ኃላፊ አቶ እያሱ ጅዮ በሳምንቱ ውስጥ ኦነግ ሸኔ ባሉት ታጣቂና በመንግስት ኃይሎች መካከል በመጣሪ ቀበሌ የተኩስ ልውውጥ መካሄዱንም ገልጸዋል። በተወሰደው እርምጃ በታጣቂዎች ወገን የሞት ጉዳት መድረሱን የሚያሳይ መረጃ ከነዋሪዎች ደርሶናል። በእኛ በኩል የተወረወረ የእጅ ቦምብ በተወሰኑ አባሎቻችን በእጃቸው ላይ ካደረሰው መጠነኛ መቃጠል ውጭ የደረሰ ጉዳት የለም። በገላና ወረዳ መጣሊ በሚባለው ቀበሌ ታጣቂዎች ሕዝቡን ተቀላቅለው ሰርጎ ገብተዋል በሚል ምክንያት ወረዳውን ከደቡብ ኢትዮጵያ ክልል የአማሮ ዞን ጋራ የሚያገናኘው የአምስት ኪሎ ሜትር መንገድ ለሕዝብ መጓጓዣ ተሽከርካሪዎች ዝግ መደረጉንም አቶ እያሱ ተናግረዋል። ዳንጋ አማሮኒ አንጋ ሜጠሪ ከመጣሪ ቀበሌ እስከ አማሮ ዞን በሚወስደው የአምስት ኪሎ ሜትር መንገድ ላይ የሸኔ እንቅስቃሴ አለ። መንግስት እንቅስቃሴያቸውን ማስቆም አላቃተውም። ነገር ግን የኮምቦልቻ አካባቢ ነዋሪው ህዝብ ብዙ ነው። የህዝብ ተሽከርካሪ ወደዚህ ቦታ ሲደርስ በአካባቢው በሚንቀሳቀሱ ታጣቂዎች ይቃጠላል፣ ሕይወትም ሊጠፋ ይችላል በሚል በመንገዱ ላይ አስተማማኝ ጸጥታ እስኪሰፍን ድረስ የህዝብ ማጓጓዣ ተሽከርካሪ እንዳይንቀሳቀስ ከአማሮ ዞን አመራሮች ጋር ተግባብተናል። የመጣሪ ቀበሌ አካባቢ መንገድ ለአማሮ ዞን ነዋሪዎች ዋና የንግድ መተላለፊያ እንደሆነ የተናገሩት አቶ እያሱ አውራ ጎዳናው ዳግም ለአገልግሎት ክፍት እንዲሆን የጸጥታ ኃይሉ እየሰራ ነውም ብለዋል። በወረዳው ላለፉት ሁለት ወራት የመማር ማስተማር ሂደቱ በጸጥታ ችግር ምክንያት እንደተቋረጠ በነዋሪዎች የተነሳውን አስመልክቶ የወረዳው ትምህርት ቢሮ በጸጥታ ችግር አገልግሎት ያቆመ ትምህርት ቤት በወረዳው የለም ሲል ምላሽ ሰጥተዋል። የግለና ወረዳ ጤና ጽህፈት ቤት ኃላፊ አቶ ከበደ ታደሰ ግን የጸጥታ ችግሩ የወረዳውን የጤና አገልግሎቶች አሰጣጥ ማስተጓጎሉን አመልክተዋል። የጤና መርሃ ግብሩን በተፈለገ ሁኔታ እንዳናከናውን ከፍተኛ ስጋት ከብቶናል። በዚህ የተነሳ የእናቶችና የሕፃናት ሞት እያጋጠመ ነው። ካሉን 19 ቀበሌዎች መካከል በዘጠኙ ሙሉ በሙሉ የጤና አገልግሎቶችን መስጠት አልቻልንም። ስለዚህ ነዋሪዎቻችን የጤና አገልግሎት ለማግኘት እክል ገጥሟቸዋል። የወረዳው ጤና ጽህፈት ቤት ኃላፊ አያይዘውም ከአንድ ወር በፊት በጤና ጽህፈት ቤቱ የእርሳቸው ምክትል የነበሩ አቶ ገነን የተሰማ ኦነግሽን የባሉት ታጣቂ ቡድን መገደላቸውን አስታውቀዋል። ባለፈው ሳምንት ደግሞ ይኸው ኃይል በቦሬና በመጣሪ ቀበሌዎች የጤና ተቋማትን ማቃጠሉን አውስተው ማይክሮስኮፕንና መድኃኒትን ጨምሮ በርካታ ንብረቶችን ዘርፈዋል ብለዋል። ሻንቃምኖ ሳ በወረዳችን ካሉን አምስት የጤና ጣቢያዎች አራቱም፣ ከ19 የጤና ኬላዎችም 11 ተሰባብረዋል፣ ሁለቱ ደግሞ ተቃጥለዋል። አሁን ሙሉ አገልግሎት እየሰጠ ያለው በወረዳው ከተማ የሚገኘው የቶር የጤና ጣቢያ ብቻ ነው። ሌሎች ሁለቱ በፀጥታ ስጋት ቀን ቀን ብቻ ነው ለነዋሪው አገልግሎት የሚሰጡት። ኮሌራ እና ሌሎች ተላላፊ በሽታዎች በወረዳው መከሰት ጀምረዋል ያሉት የወረዳው ጤና ጽሕፈት ቤት ኃላፊ አቶ ከበደ ታደሰ የተራድኦ ድርጅቶች ድጋፍ እንዲሰጡና ሰላምም እንዲወርድ ጥሪ አቅርበዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።